በአዳማ ከተማ ከትናንት በስቲያ ሌሊት በደረሰው ከፍተኛ የጎርፍ አደጋ የተፈናቃዮች ቁጥር አራት ሺህ አምስት መቶ መድረሱ ተነግሯል። የአሜሪካ ድምጽ ያነጋገራቸው ያላቸው የከተማው ነዋሪዎች በጎርፍ አደጋው ከቤት ንብረታቸው ተፈናቅለው መጠለያ ማጣታቸውን ተናግረዋል። በአሁኑ ሰዓትም ዘመድ ያለው በየዘመድ አዝማዱ እና ጓደኛው ቤት እየተጠለለ መሆኑን ገልጸው፣ መጠጊያ የሌላቸው ሰዎች ግን ውጭ ሜዳ ላይና ጎርፉ ባለበት አካባቢ ለማደር መገደዳቸውን ይገልጻሉ። በአሁኑ ሰዓትም በቂ እርዳታ እየተሰጣቸው እንዳልሆነ ጠቁመው ቀድሞውኑም በከተማው በቂ የጎርፍ ማስተላለፊያ ቱቦ ቢሰራ ኖሮ ከእንዲህ ያለ አደጋ ሊተርፉ ይችሉ እንደነበረ አስረድተዋል። የአዳማ ከተማ የኮሚኒኬሽንስ ቢሮ ኃላፊ አቶ ሀቢብ ቃሲም ስለ ጉዳዩ ተጠይቀው አደጋው በተፈጥሮ የመጣ መሆኑን ገልጸው በአሁኑ ሰዓት የተፈናቀሉትን 4500 ሰዎች ለመርዳት ሶስት የመርጃ ጣቢያዎች አቋቁመው እየተንቀሳቀሱ መሆኑን ተናግረዋል። በሌላ በኩል የዘጠኝ ወር ነፍሰ ጡር መሆኗን የገለጸችልን ወይዘሮ ቢሊሱማ ሁሴን ቤቷን ጎርፍ ጥርግ አድርጎ በመውሰዱ መጠለያ ባለማግኘቷ ዛፍ ስር እንዳደረች ተናግራለች። በዚህ ጎርፍ ሁለት የ ጎዳና ተዳዳሪዎች መወሰዳቸውን ነዋሪዎችን ጠቅሰን በትናንትናው ዕለት መዘገባችን ይታወሳል።